ኢትዮጵያ ከ12 የወንዝ ሸለቆች በየዓመቱ 122 ቢሊዮን ሜትር ኪዩብ መጠን ውሃ እንዲሁም ከ2.6 እስከ 6.5 ቢሊዮን ሜትር ኪዩብ የመሬት ውስጥ የውሃ አቅም እንዳላት የዓለም አቀፉ የውሃ ማናጅመንት ተቋም ጥናት ያመለክታል። ይሁን እንጂ በአገሪቱ የመጠጥ ውሃ አቅርቦት እጥረት ለማህበረሰቡ ትልቅ ማነቆ ሆኖ ቀጥሏል። አሁንም በአገሪቱ በተለያዩ ቦታዎች ማለትም በመቀሌ፣ በጎንደር፣ በሐረር እንዲሁም በሶማሌና በአፋር ክልሎች ከፍተኛ የመጠጥ ውሃ አቅርቦት እጥረት እንዳለ ከነዋሪዎቹ ለመረዳት ተችሏል። ለዚሁ ችግር የውሃ ሀብትን ካለማልማትና ከዚሁ ጋር ተዛማጅ የሆኑ ጉዳዮች ምክንያት መሆናቸውን በአዲስ አበባ ዩኒቨርሲቲ የጂኦግራፊ ባለሙያ የሆኑት ዶክተር ሙሉኔ ወልደ ጻድቅ ለዶቼቬሌ ተናግሯል። ይህንንም ሲያብራሩ እና ለአንድ አካባቢ የውሃ ምንጩ ዝናብ ነው፣ እና በቂ ዝናብ ባላቸው አካባቢዎች በቂ አሁን ለሀይላንድ ኢትዮጵያ እና ለሎላንድ ኢትዮጵያ ውሃ አቅርቦት ረገድ ሀይላንዱ ይሻላል። ለምን የተሻለ የዝናብ ስርጭትን የዝናብ መጠን ስለሚያገኝ። ቦዝ ሰርፌስ ዋተር እና አንደርግራውንድ ዋተር የውሃ ሀብት ሰርፌስ ላይ ያለ ይሄ ወራጅ ወንዝ፣ ፖንድ፣ ሌክ እንደገና ደግሞ ከዛም ያላነሳ አንደርግራውንድ ዋተር አለ። ስለዚህ እነዚህን ሁለቱን ዴቨሎፕ የማድረግ ለሰው ግልጋሎት በሚውል ደረጃ ከተማ አቅርቦትን የማመቻቸቱ የውሃ ሪሶርስን ዴቨሎፕ የማረግ ጋራ የተያያዘ ነው። ብዙዎቹ ከከተማ በከተማ አካባቢ ያለው የውሃ አቅርቦት ችግር እንደ ጎንደር ያለ እንደ መቀሌ ሴ ሐረር፣ አሁን በጣም ክሮኒክ የሆነ ችግር ያለባቸው እንደ ጅጅጋ የመሳሰሉት ከዴቨሎፕ ከማድረግ አንድም ሰርፌስ ዋተር ነው። በአካባቢ ወንዝ ካለ ወንዙን ጠልፎ ምንጭ ካለ ምንጩን፣ ሐይቅ ሊጠጣ ፍሬሽ ዋተር ካለው ከሐይቅ እንደዛ ያ ከሌለ ደግሞ ፖሲቢሊቲው ምንድን ነው? አንደርግራውንድ ዋተርን ኤክስፕሎይት ማድረግ ነው። ይህ የውሃ እጥረትም የአገሪቱ ዋና ከተማና ለብዙ ተቋሞች መዲና የሆነችውን አዲስ አበባን በክፉኛ እያጠቀ መሆኑን ዶክተር ሙልኔ ይናገራሉ። ለዚሁ ችግር መንሰ የሚሆነው የውሃ ሀብት እጥረት ሳይሆን የፍላጎትና አቅርቦት አለመመጣጠን ነው ይላሉ። የከርሰ ምድር ውሃን አውጥቶ ለመጠቀምም ሆነ ወራጅ ውሃን ቀልብሶ ለመጠጥ ውሃ ለመጠቀም ቢሆን የቴክኖሎጂ የሰው ኃይልና የካፒታል አቅም ያስፈልጋል ያሉት ዶክተር ሙልኔ ሌሎች ተግዳራቶችንም ዘርዝረዋል። እና በብዛት ከአቅም ጋራ እና ምናልባትም እንግዲህ ከመልካም አስተዳደርም ጋራ እንደሚገባ በጊዜው አቅዶ ያንቅድ የመተግበር ከዛ ጋራ የተያያዙ ከቢሮክራሲው ጋር የተያያዙ ከፖሊሲ ጋራ የተያያዙ ችግሮች ሊኖሩ ይችላሉ። ግን ትልቁ ነገር የአቅም ጉዳይ ይመስለኛል። የመንግስት ተቋማትን ሳይጨምር ከአርባ በላይ መንግስታዊ ያልሆኑ ድርጅቶች በአገሪቱ የውሃ አቅርቦት ላይ እንደሚሰሩ ዘገባዎች ይጠቁማሉ። ከነዚህም ዋተ ዋተር ኤድ የተሰኘው አንዱ ሲሆን በኦሮሚያ፣ በአማራ፣ በትግራይና በደቡብ ክልሎች እንደሚሰሩም በዋተር ኤድ የውሃና ንጽህና አጠባበቅ ከፍተኛ አማካሪ የሆኑት ቪንሰንት ኬሲ ለዶች ቬሌ ይናገራሉ። ቪንሰንት ኬሲ መሬት ላይ ስላለው ችግር እንዲናገራሉ። ለዚህ ችግር መንስኤ አንዱ የአቅም ጉዳይ ነው። አቅም ስንል የምንፈልገውን አገልግሎት በምንፈልገው ፍጥነት የማቅረብ ጉዳይ ነው። አካባቢው የልማት ቦታ ስለሆነ የተፈጠረውን እጥረት ለመሸፈን በጣም ከባድ ነው። ከባዱ ነገር ሁሉም ሰዎች አገልግሎት የማገኘት እድል የላቸውም። በተጨማሪም ወደ እነሱ አገልግሎትን ለመውሰድ የሚያስፈልጉ አቅርቦት አለመኖሩና በምንፈልገው ፍጥነት አለመሄዱ ከባድ ነገር አድርጎታል። ይህም ጊዜ ይወስዳል። እርግጠኛንን አሁን ባለን ኃይል ከቀጠለን የተሻለ ማሻ መሻሻያዎች ይኖራሉ። የኢትዮጵያ የሕዝብ ቁጥር መጨመሩና የኢኮኖሚ ድገት ምጣኔ አለመጣጣሙ ለሚከሰተው የመጠጥ ውሃ እጥረት አንዱ መሰረት ነው ሲሉ ዶክተር ሙሉኔ ለዶቼ ቤሌ ይናገራሉ።